The voice of a man ሰሞኑን በአዲስ አበባ ተከስቶ በነበረ ግጭት የጠፋው ሕይወት የ28 ሰው መሆኑን ፖሊስ ገለጸ። ችግሩን ተከትሎ ፖሊስ ተጠርጣሪዎችን በቁጥጥር ስር ማዋሉም የተገለጸ ሲሆን 174 ለፍርድ የሚቀርቡ፣ 1204 ሰዎች ደግሞ ለትምህርት ወደ ጦላይ ማሰልጠኛ መላካቸውን ነው ፖሊስ የገለጸው። ሙክታር ጀማል ከአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ጋር ቃለመለሰ አድርጎ ተከታዩን ዘግቧል። ኮሚሽነር ደግፌ በዲ፣ የአዲስ አበባ ከተማ ፖሊስ ኮሚሽን ኮሚሽነር፣ ከአሜሪካ ድምፅ ቃለመጠይቅ ለማድረግ ፈቃደኛ በመሆኑ በአድማጮች ስም በጣም አመሰግኖታለሁ። እሺ፣ ደህና አመሰግናለሁ። እስቲ በተለይ በአዲስ አበባ ሲታይ የነበረ ችግርን በተመለከተና በአንዳንድ ጉዳዮች ያለውን አጠቃላይ ሁኔታ ዛሬ ፖሊስ መግለጫ ሰጥቷል። ሁኔታው ምን ላይ ነው ያለው? ፖሊሶች ዛሬ መግለጫ ምን ላይ ነው ያተኮረው? ኮሚሽነር ባለፈው በተፈጠረው ሁኔታ ጉዳት የደረሰባቸው በህይወት ማጥፋትም በንብረት ጉዳትም፣ በተጨማሪም ያን ሁከት ተከትሎ አንዳንድ ህገወጥ ስራ ላይ በተሰማሩ በከተማው ላይ እንደ ሺሻ ቤቶች፣ ጫት ቤቶች እና የተለያዩ ህገወጥ ጉዳዮች ላይ በወሰድነው እርምጃ የተለያየ ኮንፊዥን እና በሶሻል ሚዲያው ይሰራጭ የነበረውን ምን እንደነበረ ሪያሊቲውን ነው የገለጽ ነው። እንግዲህ ይሄንን አስመልክቶ በአዲስ አበባ ውስጥ ወደ ሀያ ስምንት ሰው የሚጠጋ ህይወት አልፏል። ይሄም በክፍለ ከተማ ስንዘረዝረው አዲስ ከተማ ውስጥ አምስት፣ አራዳ ሁለት፣ ኮልፌ አስራ አራት ንፋስ ስልክ ሶስት፣ ጨርቆስ አምስት በድምሩ ሀያ ስምንት ሰው በአዲስ አበባ ውስጥ በነበረው ሁከት የሞተ መሆኑን አብራርተናል። ዝርዝሩም አሁን የገለጽኩት ነው። ቁጥርም በተመለከተ ለምሳሌ ባለፈው አሚኒስቲ ኢንተርናሽናል ወደ ሀምሳ ስምንት ሰው ሞቷል የሚል አንስቷል። ይህም በተመለከተ ፖሊስ ምን ይላል? ኮሚሽነር፣ እኛ በእዳታ ያለን አዲስ አበባ ላይ አሁን የገለጽኩት ሀያ ስምንት ሰው ነው የአዲስ አበባን ነው የገለጽኩት። እንግዲህ የጉረዩ የምን ሌላ አይደለም። አምኒስቲ ኢንተርናሽናል ያነሳው ጠቅላላ ነው ነው ብለው ነው የሚያስቡት። እኛ እንደ አዲስ አበባ ፖሊስ አዲስ አበባ ውስጥ የደረሰው ጉዳት እና የሞተውን ሰው ነው የገለጽኩት ያለ ምናልባት ባለፈው ጄኔራል ኮሚሽነሩ የፌዴራል ፖሊስ ኮሚሽነሩም ይነሳላቸው ይሄ ጉዳይ አላስተባበሉም። ሊሆን ይችላል በሚል ነው ያስቀመጡት። ምናልባት ገና ያልተጣራ ገና በደንብ የሚፈተሽ ነገር ይኖራል። ፖሊስ ጋር እንግዲህ ሆስፒታል ውስጥ ያሉ የቆሰሉ በተለያየ መንገድ የገቡ አሉ። እነዚህን ምናልባት ሊጨምር ይችላል በየጊዜው ማለት ነው እኛ አሁን ሪከርድ አድርገን የያዝነው በዳታችን አዲስ አበባ ላይ የደረሰው ጉዳት ቅድም የገለጽኩት ቁጥር ነው። መጣራት ያለበት ካለ ወደፊት እናጣራለን፣ በዳታ ተደግፈን ማለት ነው። ያልያዝነው እና ያልጠራ ነገር ካለ ኦፕንሊ እያጣራን ለሕዝብ ክሊር የምናደርግበት ሁኔታ ነው ያለው በዚህ ሁከት እንግዲህ ተሰማርተው በተለያየ መንገድ በጎዳና ነውጥ ሲሳተፉ የነበሩ ሁከቱን ተከትሎ ሁከቱን የቀሰቀሰው እና ሁከቱን ያካሄደውን ሰው በብዛት ይዘናል። አብዛኛውን እያጣራን የለቀቅን ቢሆንም በዚህ ሁከት በቀጥታ የተሳተፉ አንድ ሺ ሁለት መቶ አራት ፕሮግራም ሰዎችን ወደ ህንጸት ማዕከል ወደ ጦር ላይ አስገብተን ትምህርት እንዲማሩ እና ትክክለኛ ዜጋ እንዲሆኑ የማድረግ ፕሮግራም ይዘን ወደዛ ወስደናቸዋል። ሌላው በአስሩም ክፍለ ከተማ ከውከቱ ጋር በትክክለኛ መንገድ የሚያዙ ድንጋይ ሲወረውሩ ሰው ሲጎዱ የነበሩ እና በተጠርጣሪነት የተያዙ እና ወደ ህግ ስርዓት ውስጥ መግባት ወደ ማጣራት ስርዓት ውስጥ መግባት ያለባቸው አንድ መቶ ሰባ አራት አካላቶች እዚህ ይገኛሉ። ይሄ ወደ ምርመራ የሚገባና በፍርድ ቤት ውሳኔ መሰረት የሚጨረስ ይሆናል። በዚህ ጉዳት የቆሰሉ አሉ። ሆስፒታል ውስጥ ያሉ ቁጥራቸው አሁን ይሄ ነው የማልለው። እንደገና ከፍተኛ ንብረት ወድሟል። ፎቆች፣ ህንፃዎች መስታወታቸው ተሰብረዋል። ባንክ ቤቶች ለመዝረፍ ሙከራ ተደርጎ መስታወቱ ረግፏል። ሱቆች ተቀጥቅጠዋል። የንግድ ስርዓቱ ተዛብቶ ብዙዎቹ ነግደው የሚያድሩ ሱቃቸው እንዲዘጉ ለሶስት ቀን በሙሉ የሆነበት ሁኔታ ነበረ። ከፍተኛ ኢኮኖሚው ላይ ጉዳት እንዲደርስ ሆኗል። ጦን ላይ ለስልጠና የላክ ናቸው አንድ ሺህ ሁለት መቶ አራት ሲሆኑ እዚህ በአስሩም ክፍለ ከተማ ደግሞ አንድ መቶ ሰባ አራት ፍርድ ስርዓት ውስጥ የሚገቡ ናቸው። ይህንን በተመለከተ አሁን በብዛት በተለይ በማህበራዊ ሚዲያው የሚነሳው የአዲስ አበባ ከተማ አስተዳደርና ፖሊስ ኮሚሽኑ ወጣቱ ላይ አፈሳ እያደረገ ነው ነው የሚለው፣ ይሄ ሀሳብ እንዴት ነው የሚያዩት? አፈሳ ነው ወይ፣ የተሰራው ወንጀል ላይ ፖሊስ መረጃ አቀናጅቶ ነው ቁጥጥር እያደረገ ያለው? እንግዲህ ግልጽ መሆን ያለበት አሁን እዚህ ጋር የነበረው ህገወጥ ሰልፍና ህገወጥ የጎዳና ነውጥ የሆኑ ግለሰቦች ወይንም ኢንዲቪጁዋልስ የወጡበት አይደለም። ሞብ ሆኖ በጎዳና ላይ በከፍተኛ ቁጥር ያለው ሰው ነበረ በዚህ ጉዳይ ሲሳተፍ የነበረው። ይሄንን መልክ ለማስያዝ መበተን የቻለ እና በምክር ያቆመ ተለቋል። ይሄንን ወደ ህገወጥ መንገድ በፖሊስ ላይ ሲወራው ጉዳት ሲያደርስ የነበረ ጎዳና ላይ የነበረ በወቅቱ ልክ ጎዳና ላይ እንዳለ ብዛት ያለው ሰው ይዘናል ያለ ይሄ መሆን ነበረበት። አፈሳ አይደለም ይሄ ለእኔ ማለት ነው። አፈሳ ዝም ብሎ ጎዳና ላይ ያልወጣን ሰው ማፈስ ነው። ጎዳና ላይ ወጥቶ ህግ ወጥ ነገር ሲፈጽም የነበረ ሰው ተይዟል። ይሄ እንደነበረ ወደ ጦር ላይ አላክ ነው አጣርተናል። በጣም ብዙ ብዛት ያለው ሰው ነበረ በየቦታው። አጣርተን አሁን ወደ ጦር ላይ ላክ ነው፣ እና ወደ ፍርድ ስርዓት መግባት አለበት ያልነው፣ በጉዳዩ የሚያስጠይቀው አካሉን ነው። በቁጥጥር ስር አውለን ሕንጸት ማግኘት አለበት ያልኩትን፣ እንደገና ደግሞ ወደ ፍርድ ስርዓት መግባት ያለበት የተባለውም ይሄ ነው። ሀቁ ጉዳይ ይሄ ነው። በሌላ በኩል ደግሞ በተለይ እነዚህ አዲስ አበባ ላይ ሰልፍ የወጡ ሰዎች ያጋጠመውን ነገር ለመቃወም እንጂ ለሌላ አልነበርም የሚል ሀሳብ አለ። ምናልባት ፖሊስ ወደዚህ እርምጃ የገባበት ምክንያት ምንድን ነው? ከዚህ ሰልፍ በስተጀርባ ያለ ነገር አለ ብለው ነው የሚያስበው ፖሊስ? እንግዲህ ይህን ጉዳይ ባለፈው ገልጬ ያለውኝ መጀመሪያ እንግዲህ የነበረው የአቀባበል ስርዓት በአምስት ነው። ከአምስት በፊት ሰልፍም ሆነ የተለያዩ ነገሮች ምናልባትም ባንዲራ በሰላማዊ መንገድ ከመስቀል ውጪ የተፈቀደ ነገር የለም። እንግዲህ ሁከቱ ወደ ኮርነር ቀለም መገባት ባንዲራ አትቀባም በሚል በሁለት ወገኖች መካከል ባለፈው በገለጽኩት መሰረት ወደ ግጭት ሲገባ ነው ፖሊስ ግጭቱን ለማስቆም ጉዳት ለማስቆም እርምጃ የወሰደው። ያለ መነሻው ይሄ ነው ያለ እንጂ ፖሊስ በአብዛኛው ቦታ በትዕግስት እና ጉዳዩን በማብረድ ጉዳት እንዳይደርስ በተለይ አዲስ አበባ ውስጥ ጉዳት እንዳይደርስ የሚችለውን ሁሉ ጥረት አድርጓል። ያለ እያበረደ እየመከረ የበተነውም አለ። ግን በሁለቱ መካከል ግጭት በሚፈጠርበት ጊዜ በመሀል እየገባ ግጭቱን እያበረደ መያዝ የሚገባው እንዲያዝ ተደርጓል። ይሄ ነው መታወቅ ያለበት። በጣም ነው አመሰግነው። ኮሚሽነር ደግፌ በዲ፣ የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን ኮሚሽነር፣ በአሜሪካ ድምፅ በጣም አመሰግኖት አለው። We